Its of America በአፍሪካ እግር ኳስ ዋንጫ ውድድር አስተናጋጅ ኢኳቶሪያል ጊኒ ፈጽሞ ያልተጠበቀው ውጤት እያስመዘገበች ነው። ለሩብ ፍጻሜ ስምንቱን ቡድኖች መቀላቀሏ ሲያስገርም፣ ትናንት ጠንካራውን የአፍሪካ ቡድን ቱኒዚያን ሁለት ለአንድ አሸንፋ ወደ ግማሽ ፍጻሜ አልፋለች። የኪንሻሳው ዲሞክራሲያዊት ሪፐብሊክ ኮንጎ ቡድን ከኋላ ተነስቶ የብራዛቪሉን የኮንጎ ሪፐብሊክን ቡድን አራት ለሁለት ተሸኝቶ ለፍጻሜ ካለፉት አንዱ ሆኗል። ሌሎች የግማሽ ፍጻሜ አላፊዎች ከሚለዩበት አንዱ በሆነውና አሁን ከጥቂት ደቂቃዎች በፊት ባበቃው ጋናና ጊኒ ባደረጉት ግጥሚያ ጋና ጊኒን በቀላሉ ሶስት ለባዶ አሸንፎ ወደ ግማሽ ፍጻሜ ያለፉትን ሁለቱን ተቀላቅሏል። ቀጥሎ ተጋጣሚዎች አይቮሪ ኮስት እና አልጄሪያ ይሆናሉ። አሁን ለልዩ መስኮት አጭር ዘገባ ሶሎሞን ክፍሌ። እንደምን አመሻችሁልኛል የተከበራችሁ አድማጮች። በሰላሳኛው የአፍሪካ እግር ኳስ ዋንጫ አስተናጋጅ ኢኳቶሪያል ጊኒ ወደ ግማሽ ፍጻሜ ውድድር አልፋለች። ትላንት በሩብ ፍጻሜው ጠንካራ የተባለውን የቱኒዚያ ብሔራዊ ቡድን በተጨማሪ ሰዓት ሁለት ለአንድ አሸንፋ ነው ወደ ግማሽ ፍጻሜው የተሸጋገረችው። የኮንጎ ዲሞክራቲክ ሪፑብሊክ ቡድንም ሁለት ለዜሮ ሲመራ ቆይቶ ኮንጎ ብራዛቪልን አራት ለሁለት በማሸነፍ ወደ ግማሽ ፍጻሜው ማለፍ ችሏል። የፊት አጥቂ ተጫዋቹ ያኒክ ቦላሲ ከድሉ በኋላ ሲናገር ከእንግዲህ ወዲያ የሚያቆመን የለም ዋንጫው የእኛ ነው ብሏል። ለኛ ፈጣን አጥቂዎች አስፈላጊ ነገር ቢኖር የተቃራኒ ቡድኑን ተከላካዮች አልፎ ፍጹም ቅጣት ክልል ውስጥ መድረስ ነው። ያን ካደረግን ኳስ አትመለስም፣ መረብ ላይ ታርፋለች ሲልም አክሏል። ባልደረባ የገዛ ህንፅዮን መስቀል ሁለቱንም፣ ማለት የሁለቱን ኮንጎዎችና ኢኳቶሪያል ጊኒ ከቱኒዚያ ጋር ያደረጓቸውን ግጥሚያዎች በቴሌቪዥን ተከታትሏል። እስከ ዛሬ ከተደረጉት ሁሉ ተመልካችን ከመቀመጫ ቁጭ ብድግ ያደረገው የኮንጎዎቹ ጠንካራ ፉክክር ነው ይላል ገዛኸኝ። መቀጠል ትችላለህ። አመሰግናለሁ ሰሎሞን። ሁለቱ ኮንጎዎች እንዲሁም የአስተናጋጇ ኢኳቶሪያል ጊኒና ቱኒዚያ ብሔራዊ ቡድኖች መካከል ትናንት የተደረገው ድራማዊ ትዕይንት በአፍሪካ ዋንጫ ታሪክ የማይረሱ ትዝታዎችን በተመልካች አእምሮ ፈጥሮ አልፏል። ያለምንም ግብ ለረፍት የወጡት ሁለቱ ኮንጎዎች ከረፍት መልስ በአምሳኛውና ስልሳ አንደኛው ደቂቃ እየተጠቁ ያሉት ኮንጎ ብራዛቪሎች አከታትለው ሁለት አግብተዋል። በዚህ ውጤት የጨዋታው ጊዜ ሊጠናቀቅ ሀያ አንድ ደቂቃ እየቀረውም የኮንጎ ዲሞክራቲክ ቡድን የጨዋታውን ሂደት በፍጹም የበላይነት ተቆጣጥሮ የመጀመሪያ ግብ ባገኘ በጥቂት ደቂቃዎች ልዩነት አቻ የሚያደርገውን ሁለተኛ ግብ አስቆጥሯል። በቀሩት ጥቂት ደቂቃዎች ኮንጎ ዲሞክራቲኮች አጣድፈው ሌላ ተጨማሪ ሁለት ጎል በማከል በሀያ ደቂቃ አራት ጎል አምርቶ አስደናቂው ቡድን ወደ ግማሽ ፍጻሜ አልፏል። ተመልካቹን ቁጭ ብድግ ያደረገው የኮንጎ ዲሞክራቲክ ድንቅ የጨዋታ ፍሰት እስካሁንም ከታዩት የተሻለ ለመሆኑ የብዙዎች አስተያየት ሆኗል። ቀጥሎ የተጫወቱት የኢኳቶሪያል ጊኒ እና ቱኒዚያ ብሔራዊ ቡድኖች፣ በጨዋታውም እንደታየው የአሸናፊነትን ግምት ለቱኒዚያ አዘን ብሎ ነበር ጨዋታቸውን በመልሶ የማጥቃት ስልት የጀመሩት የአስተናጋጇ ቡድን ወደ መጨረሻው የሲሼል ሱዳኛ በሰጡት አጨቃጫቂ ፍጹም ቅጣት አቻ ሆነው ወደ ተጨማሪ ሰላሳ ደቂቃ ተሸጋገሩ። በተጨማሪው ሰዓትም ቱኒዚያዎች ተጭነው ነበር። መቶ አስራ ሶስተኛው ደቂቃ ላይ ነው የቱኒዚያ ተከላካይ በሰራው ጥፋት ከአስራ ስድስት ክልል ውጪ የተሰጠውን ቅጣት በቀጥታ መጥቶ ኢኳቶሪያል ጊኒን ሁለት ለአንድ እንዲመራና ወደ ግማሽ ፍጻሜ እንዲያልፍ አድርጓል በዚህም ቡድኑና ህዝቡ ሲጨፋ ምሽተዋል በእኔ በኩል ያለው ይኸው ነው ሰለሞን አመሰግናለሁ ገዛህኝ ጽዮን መስቀል ነበር ከአዲስ አበባ ቀጥሎ አልጄሪያና አይቮሪ ኮስት ይጫወታሉ በዚሁ ላብቃ አድማጮች በነገው መደበኛ የስፖርት ፕሮግራም በስፋት እመለስበታለሁ እስከዚያው ሰለሞን ክፍሌ ነኝ ሰላም ደህና ቆዩ